አውሮፓና ጀርመን ዶክተር ካሬላይ ሸዋራን ጀርመን ሲኖሩ 30 ዓመታት ተቆጥረዋል። ጀርመን ከመምጣታቸው በፊት ከኢትዮጵያ የነጻ ትምህርት ዕድል አግኝተው በሄዱበት በሃንጋሪ ነው ሕክምና የተማሩት። የተወለዱት ያደጉትና የአንደኛና የሁለተኛ ደረጃ ትምህርታቸውን የተከታተሉት በአዲስ አበባ ነው። በሃንጋሪ ትምህርታቸውን በከፍተኛ ማዕረግ ወይንም ኩም ላውደ ካጠናቀቁ በኋላ ጓደኛቸውን ተከትለው ወደ ጀርመን መጡ። ጀርመን ከመጡ በኋላም በሕክምናው ትምህርት ቀጥለው ምኞታቸውን ለማሳካት በቅተዋል። እዚህ እንደመጡ ግን ወዲያውኑ አልነበረም በሕክምና ሙያ የተሰማሩት። በሰማኒያ አንድ ነው የመጣሁት። ሃንጋሪ በፈረንጆች ሃንጋሪ ፉል ስኮላርሽፕ ነበራቸው። ማለት የምኖርበትን ከፈሉልን የምንበላው መጠጣው እነሱ ናቸው የእኛ ስራ መማር ብቻ ነበረ። ስለዚህ መጀመሪያ ቡዳፔስት ሄድኩ። ቡዳፔስት አንድ አመት ቋንቋ ትምህርት ነበረ። ከቡዳፔስት ከጨረስኩ በኋላ ፔች የሚባል ሳውት ሃንጋሪ ሄድኩ። አንድ አመት ቋንቋ፣ ስድስት አመት ሜዲሲን ተማርኩ። በሰማንያ ስምንት ጨረስኩ ማለት ነው። ከዛ ኢትዮጵያ ላይ መመለስ አስቤ ነበር። ግን ኢትዮጵያ እንደገናም ጦርነት ነበር፣ አስቸጋሪ ነበር እና አብሮኝ የሚኖረው ጓደኛ የጀርመን ሀገር ነበር። የዛን ጊዜ ዛ ሀንጋሪ የተዋወቅኩት በሱ የተነሳ መጣሁ እዚህ ሰማንያ ስምንት ሰማንያ ዘጠኝ ክሪስማስ፣ አሁ ሰማንያ ዘጠኝ ጃንዋሪ ነበርኩ እዚህ። እንግዲህ ያኔ ጊዜ ምንድን ነበር ችግሩ ቋንቋ አልችልም ነበረም። ከዛ ፎርት ፎሹ ለሄድኩ ሶስት ወር ተጨ ተማርኩ እና ምንድን ነበር ስራ ያገኘሁት ሞዴል ሁኝ መስራት ጀመርኩ እዚህ። ጀርመን ሀገር የነዋሪ ፈቃድ ምናምን በሱ ሰጡኝ። እና እንደዛ እየሰራው ዩኒቨርሲቲ ጠየቅኳቸው ስራ እንዲሰጡኝ። ያው ቋንቋ ስለማልችል አዲስ ስለነበርኩ ስራ የለም ተባለ። ስለዚህ ምን ጠየቅኳቸው እንግዲህ ገንዘቤን በሌላ ስራ ስለማገኝ እዚህ ዩኒቨርሲቲ ኮሎን በነፃ መጥቼ ልስራላቸው አልኳቸው። ምክንያቱም ራሴም ኮንፊደንት አልነበርኩ እኔ ልጅ ሐኪም ነበር መሆን የፈለግኩት። ስለዚህ ጠየቅኳቸው መጥቼ እዚህ ብሰራ ምን ይመስሎታል አልኳቸው ዩኒቨርሲቲ ፕሮፌሰሩን እና ምን አሉኝ። እንግዲህ ስመጣም ከሀንገሪ ጥሩ ውጤት አምጥቼ ነው የመጣሁት። ኩምላ ወደ የሚሉት ነገር አለ እንግዲህ፣ እሱን አዩ ልጅ ነበርኩ፣ ሀያ ሶስት አመት፣ የሀያ አራት አመት ነው ገና። እና እሱን ሁሉ ሲያዩ እንግዲህ ነይና፣ እንግሊሽ ደግሞ ፐርፌክት እችላለሁ። ስለዚህ ስትፈልጊ ነው የተባልኩ። ፍቃድ ሰጡኝ፣ የስራ ፍቃድ። እንደዛ ብዬ ጀመርኩ ዩኒቨርሲቲ ክሊኒክ። እና እኔ ጊዜ ስለነበረኝ ቅዳሜም እሑድም መሄድ ጀመርኩ። ሲያዩኝ እንግዲህ ስድስት ቋንቋ የተስተካከለ መጣ። ከዛ ከስድስት ወር በኋላ ኮንትራት ሰጡኝ ዩኒቨርሲቲ እዚህ ወዲያው ገባው ስራ ጀመርኩ። ይሄ ስራ እንግዲህ ደግሞ ማለት ስፔሻላይዜሽን ማለት ነው። ዩኒቨርሲቲ ሜዲሲን ስለተማርኩ ከዛ በኋላ ስፔሻላይዝ ማድረግ ይቻላል እና ዩኒቨርሲቲ ኪንደር ክሊኒክ፣ የህፃናት ሆስፒታል ስድስት ዓመት ሰራው ስፔሻላይዝ አደረግኩ ጨረስኩ። የዶክተር ካሬላ እናት ኢትዮጵያዊ፣ አባታቸው ደግሞ ህንዳዊ ናቸው። ስማቸውም የህንድ ነው። ሕንዳዊው አባታቸው በአጼ ኃይለሥላሴ ዘመን በውጭ ጉዳይ ሚኒስቴር መስሪያ ቤት በኋላም በደርግ ዘመነ መንግስት በኢትዮጵያ ዜና አገልግሎት በጋዜጠኝነት ይሰሩ ነበረ። በሳንፎርድ የአንደኛና ከፊል የሁለተኛ ደረጃ ትምህርታቸውን የተከታተሉት ወጣቷ ካሬላ የሁለተኛ ደረጃ ትምህርታቸውን በንፋስ ስልክ አጠቃላይ ሁለተኛ ደረጃ ትምህርት ቤት በጥሩ ውጤት ነበረ የጨረሱት። ከዚያ በኋላ ነበረ የነጻ ትምህርት እድል አግኝተው ሃንጋሪ የሄዱት። ሕክምና አስቀድሞም ሲመኙት የነበረ ሙያ ነው። የህፃናት ሕክምናን የመረጡትም ጀርመን መጥተው በሌሎች የህክምና ዘርፎች ለመሰልጠን ከሞከሩ በኋላ ነው። ቀዶ ሐኪም መሆን ነበር የፈለኩት፣ ግን ስሞክረው ሞክሮ አልተስማማኝም። ከዛ ሳይካትሪ ሞከርኩ አልተስማማኝም። ከሁሉም በላይ በቃ ደስ የሚለው ስራ የነበረው ልጆቹ ነው። ልጅ ደግሞ ሁ ስድስት ልጆች ነበር ቤተሰብ ውስጥ ሁ ስንጫወት ስንስቅ ነው የምንውለው። እዛም ልጆቹ ጋር ስሰራ ደስታ ያለው ስራ ነው። ስለዚህ ያን ዲሳይድ አደረኩ። እንግዲህ አንድ ፊልድ ዲሳይድ ማድረግ አለብን እና ኔ ለልጆቹ ነው ዲሳይድ አደረኩት። እነ በእርግጡም እስከዛሬ ሬግሬት አላደረኩም። እነ ጥሩ ስራ ነው። ግል ውሳኔ ነበር ለኔ ያው ዶክተር ካሬላ የህፃናት ሕክምና ባጠኑበት በጀርመን የራሳቸውን ክሊኒክ ከፍተው አገልግሎት መስጠት ከጀመሩ 20 ዓመታት ተቆጥረዋል። ክሊኒካቸውም በምዕራብ ጀርመኗ በኮሎን ከተማ ሱልዝ በተባለው ደቡብ ምዕራብ የከተማይቱ ክፍል ውስጥ ነው የሚገኘው። በህብረተሰቡ ዘንድ ተቀባይነት ያላቸው ዶክተር ካሬላ የውጭ ዜጎች ጀርመን ውስጥ ውጤታማ ለመሆን ጀርመንኛ ቋንቋን ጠንቅቀው ማወቃቸው እጅግ አስፈላጊ ነው ይላሉ። ወደ ክሊኒካቸው ለሚመጡት ኢትዮጵያውያንና ኤርትራውያን እናቶች ይህንኑ እንደሚመክሩ ይናገራሉ። እኔ ስመጣ የመጀመሪያ ያደረግኩት ነገር ቢኖር ቋንቋ መማር ነው። የቋንቋውን ኢምፖርታንስ ማየት አለብን እና አሁን ለምሳሌ ብዙ ስደተኞች አሉ ከኢትዮጵያ ከኤርትራ የሚመጡ እዚህ የሚኖሩ ልጆቻቸውን አሁን ይዘው የሚመጡ እኔ ጋ የመጀመሪያ የምጠይቃቸው፣ ለምንድን ነው ቋንቋ የማትችሉት? ከባድ ነው ይላሉ። ከባድ ነው። ለምንድን ነው ከባድ የሆነው? ለምንድን ነው የማትችሉት? ኢንተርኔት አለ፣ ጀርመን ቴሌቪዥን አለ፣ ጀርመን ቋንቋ አለ፣ ሁሉ ነገር አለ። ቋንቋ ካልተናገረን ደደብ ነው የምንመስለው። ስለዚህ መጀመሪያ ከሁሉም በፊት ቋንቋ መማር ነው እና እንደዛ ከተባለ ሌላው የዚህ ሀገር ሰው እኛን የሚንቀን ሰው ማን መስላችሁ? ስለማነጋገር ነው። ሁለተኛ ከዛ በኋላ ስራችን በትክክል ስንሰራ ጥሩ አገር ነው። ምክንያቱም ስራውን ለሚሰራ ሰው እዚህ በደንብ መኖር ይቻላል። ሁለተኛ ነገር ደግሞ እነሱ የሚሉት አለም ሰው የሚለው አደለም፣ ኢምፖርታንት የምንሰራው ስራ ነው። ስራውን በትክክል ስንሰራ የሚመጣው ሰው ያህል ከዛ በኋላ ሀሳቡን ይቀይራል። ጥሩ ናት መጥፎ ናት አይልም። ስራውን ሰራ ይባላል። ስራው በደንብ ይቀበሉናል። እኔ በፍጹም አክሴፕት ማላረገው ነገር ቢኖር እዚህ የሚመጡት ሰዎች ገንዘብ ተቀብለው ምንም ቋንቋ ሳይማሩ ምንም ስራ ሳይሩ ሲኖሩ ለዛ ያንን ሁሉ ጥሩ ነገር እዚህ ድረስ መምጣት የማይሆን ነገር ነው ብዬ ነው የማስበው። ዶክተር ካሬላ ከዛሬ 30 ዓመት አንስቶ መኖሪያቸው ያደረጓት ጀርመን በህፃናት ሕክምና ከዓለማችን ትልቅ ቦታ ከሚሰጣቸው ሀገራት አንዷ ናት። በሀገሪቱ ህጻናት እኩል የጤና አገልግሎት አግኝተው የሚያድጉ ቢሆንም ችግሮች ግን የሉም ማለት አይደለም። ዶክተር ካሬላ እንደሚሉት የልጆች የጤና ችግሮች አሳሳቢ ባልሆኑበት በጀርመን ወላጆች ስለ ልጆቻቸው ጤንነት ማሰብ መጨነቃቸው አይቀርም። ይህ አይነቱ ጭንቀት ግን የህጻናት የጤና ይዞታ ከጀርመን ጋር ለውድድር በማይቀርብባት በኢትዮጵያ እንደሌለና ይህ ደግሞ ከኢትዮጵያ በጥሩ ልምድነት ሊወሰድ የሚችል እንደሆነ ያስረዳሉ። እኛ ሀገር ፍቅር አለ ይመስለኛል። ብዙ ዘመድ አለ፣ ቤተሰብ አለ፣ መከባበር አለ። እኔ እንግዲህ አሁን እንዴት እንደሆነ ዘንድሮ አላውቀውም። ያን ጊዜ ልጅ ሁኜ ከእናትና ከአባቶች ጋር በክብር ልጆቹ ከእናትና አባት ጋር በመከባበር እኔ እንደሱ ነው ያደግኩት። ሁለተኛ ነገር ደግሞ ትምህርት ለእኔ ቤተሰብ በዛን ጊዜ ትልቅ በጣም በጣም ትልቅ ነገር ነበረ። ትምህርት ቤት ቼ ተምሬ መምጣት ትልቅ ነገር ነበረ። ሁለተኛ ነገር ደግሞ ጊዜውን አለማጥፋት። ያኔ በኢትዮጵያ የነበረው ምንድን ነው? ጥሩ ዘመድ አለ፣ አክስት አለ፣ አጎት አለ። እዚህ አገር ግን እንደዛ አይነት ነገር እየቀረ ነው። ቤተሰቦች የተለያዩ፣ ምክንያቱም ልጆቹ ልጅ ሲወልዱ እናትና አባቶች አንድ ሰፈር አሉ፣ ከተማ ለቀው ይወጣሉ። ስለዚህ ብቸኝነት ብዙ አለ እዚህ ሀገር ይመስለኛል ከኢትዮጵያ ይበልጥ። ከዚህ የጀርመን ህብረተሰብ ጭንቀት በመነሳት የ53 ዓመቷ ዶክተር ካሬላ የጤናማ ልጆች አስተዳደግ ሚስጥር የተሰኘ መጽሐፍ አሳትመዋል። በዚህ ዓመት በጥር ወር ለህትመት የበቃውና ለወላጆች ምክር የሚሰጠው ይህ መጽሐፍ ሰሞኑን በብዛት ከተሸጡት መጽሐፍት መካከል አንዱ ሆኗል። ዳስ ሃይምነስ ግዙንደ ኪንደ ማለት ሲክረት ኦፍ ሄልቲ ችልድረን ነው የሚለው። አዲስ የመጣው ችግር ለኛ እዚህ ጀርመን ሀገር በሽታ እንደ ድሮ የለም ምክንያቱም ክትባት አለ፣ ልጆቹ በቶሎ ይታከማሉ። አሁን ግን ምንድን ነው ያለው? ብዙ ያለው እዚህ ሀገር ጭንቀት ነው። የዚህ ሀገር የጀርመን ሀገር ሰዎች ጭንቀት ብዙ አላቸው። ፍርሀት፣ ጭንቀት፣ ልጄ እንዴት ነው እንዴት ይሆናል? ምን ላድርግ? እንዴት ላሻሽል? እና እኔ ምንድን ነው ያሰብኩት? ያን ጊዜ ኢትዮጵያ እያለው ምንም ነገር አልነበረም። ግን እንደዚህ ተጨንቀን አናቅም። ወይ እግዚአብሔር እናምናለን፣ ወይ ያለውን ከጎረቤት ጋር እንበላለን፣ እንጠጣ እንጫወታለን እና ለምንድን ነው እንደዚህ ብዬ ማሰብ ጀመርኩ። በዛ የተነሳ መጽሐፉን ጻፍኩ። እና ምንድን ነው አስተሳሰባችን ነው ሁልጊዜ የእኛን ሕይወት ዲፋይን የሚያደርገው እንዴት ነው የምናስበው። ስለዚህ አሁን የዚህ ሀገር ሰው በተለይ ብዙም የሚያነቡት ነገር ስላላቸው፣ ብዙ የሚያስቡት ነገር ስላላቸው ትንሽ ጉንፋን ሲይዘው ልጁ ወይ ምናልባት ጉንፋኑ ኒሞኒያ ይሆናል ወይ ሌላ ችግር ይመጣል ብለው ጭንቀት ይዛቸዋል። ስለዚህ መጽሐፉ አክቸል የሚለው አትጨነቁ ባላቸው ተደስታችሁ በደህና ኑሮ የሚል መጽሐፍ ነው። በዚህ መጽሐፍ አንድ ያሉት ዶክተር ካሬላ ሌላ መጽሐፍ ለማውጣትም እየተዘጋጁ ነው። በትውልድ ሀገራቸው ማስተማርና መስራትም ይፈልጋሉ። ከህክምና ስራቸው ጎን ለጎን ሊያካሂዱ ያስቧቸው ሌሎች እቅዶችም አሏቸው። ልጆቼ ሲያድጉ፣ ለወደፊት በእርግጥ ኢትዮጵያ ሄጄ ትንሽ ስራ መስራት እፈልጋለሁ ማስተማር አሁን ሁለተኛ መጽሐፍ ለመጻፍ እየሳሰብን ነው። አሁን እንደርሶ ጋዜጠኝነት ጀምራል ማለት በዱዶች ሳይቱን አሁን ኮሉም ተሰጥቶኛል። በኤልተርን ሳይትሽፍት ኮሉም ተሰጥቶኛል። ስለዚህ ዛምዛም ስራ አለ። ስለ ህጻኖች ያው ስለ ስራዬ በጊዜ በጊዜ እንድጽፍ ተጠይቅያለሁ። ስለዚህ መጽሐፍ መጽሐፍ እንግዲህ ይቀጠልበታለው። ያው ጡረታ እንግዲህ ይመጣል። አሁን አምሳ ሶስት አመቴ ነው ማለት ስልሳ አምስት ስሞ ክሊኒኩን ያው ይቀይራል የሚሰራው እንግዲህ ይታያል። ግን እውቀቱን ማስተላለፍ ይቻላል። ብዙ ትምህርት አለኝ። ስለዚህ ማስተማር ወደ ሰው መስጣት ይቻላል። ባለትዳርና የሁለት ልጆች እናት የሆኑት የዶክተር ካሬላ እቅዶች ከዳር እንዲደርሱላቸው በመመኘት በዚሁ የምለያችሁ፣ ሂሩት መለሰ ነኝ። ደህና ቆዩኝ።